ሪፑብሊካን ብዙሃን የሆኑበት የዩናይትድ ስቴትሱ የመወሰኛው ምክር ቤት ፕሬዚደንት ዶናልድ ትራምፕ ለውጭ ጉዳይ ሚኒስትርነት ያቀረቧቸውን እጩ ሹመት አጽድቀዋል። የዲሞክራቲክ ፓርቲ አባላት ሂደቱን ሊያደናቅፉ ቢሞክሩም የሌሎች አራት እጩዎችን ሹመትም ለማስፈጸም እየጣሩ ነው ብላለች። ላቲካሆክ ከምክር ቤቱ በላከችው ዘገባ ትዝታ በላቸው ዘገባውን ይዛለች። የዩናይትድ ስቴትስ ምክር ቤት የመወሰኛው ክፍል ትላንት ማምሻው ላይ ነበር የነዳጅ ከበርቴውን የሬክስ ቴለርሰንን የውጭ ጉዳይ ሚኒስትርነት ሹመት ያጸደቀው። ቴለርሰን ዴሞክራቱን ጆን ኬሪን ይተካሉ ማለት ነው። ቴለርሰን ከሩሲያ ጋር የንግድ ትስስር ስላላቸውና ከፕሬዝደንት ቭላዲሚር ፑቲን ጋር ወዳጅ ስለሆኑ ሹመታቸው ክፉኛ ተተችቶ ነበር። አዲሱ ውጭ ጉዳይ ሚኒስትር የሹመታቸውን መጽደቅ ሲቀበሉ ምንጊዜም ቢሆን የዩናይትድ ስቴትስን ጥቅም እንደሚያስቀድሙ ተናግረዋል። ሩሲያ ዛሬ አደጋ የጋረጠችብን አገር ናት። ጥቅሟን ከማስቀደም ወደ ኋላ አትልም። ዩክሬንን ወራለች፣ ክሪሚያን ወስዳለች። የጦርነት ውንጀላ የሚፈጽሙ የሶሪያ ወታደሮችን ትደግፋለች። የሰሜን አትላንቲክ ቃል ኪዳን አገሮች ወዳጆቻችን በሩሲያ እንደገና ማንሰራራት ቢደናገጡ ትክክል ናቸው። በዩናይትድ ስቴትስ የመወሰኛው ምክር ቤት የህግ ኮሚቴ አባላት ሪፐብሊካውያን ትላንት ማምሻውን የፕሬዝደንት ትራምፕ ዋና አቃቤ ህግ የጀፍ ሴሽንን ሹመት እንዲጸድቅ አቅርበው ነበር። ሆኖም ዴሞክራቶች የኮሚቴው አባላት ጀፍ ሴሽን አስፈላጊ ሆኖ ሲገኝ የፕሬዝደንቱን ውሳኔ አይቃወሙ ይሆናል በማለት አዘግተውታል። ዴሞክራቶች የገንዘብ ሚኒስትሩን እጩ የስቲቭ ሙኒቺን፣ የጤናና ማህበራዊ አገልግሎት ሚኒስትሩን እጩ የቶም ፕራይስን ሹመት ማክሰኞና ሮብ በስፍራው ባለመገኘት አጓተዋል። የሙኒቺንና የፕራይስ ሹመት ግን ማምሻውን በሪፐብሊከን ድምፅ ብቻ ጸድቋል። አዲስ ተሿሚው የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ዛሬ ለሚኒስቴሩ መስሪያ ቤት ሰራተኞች ንግግር አድርገዋል። የሚኒስቴሩ ዲፕሎማቶች የፖለቲካ አመለካከታቸውን መግለጽ ሊችሉ ይገባል። ይሁን እንጂ የግል አመለካከት ገዝፎ እንደ አንድ አካል ለመስራት እንዳንችል እንዲያግደን ግን ልንፈቅድ አንችልም ሲሉ ሚኒስትሩ አሳስበዋል።